Voice of America. የፌዴራሉ ከፍተኛ ፍርድ ቤት ሬጅስትራር በእስር ላይ የሚገኙትን የሙስሊሙ ማህበረሰብ ችግሮች መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ያቀረቡት ክስ አልቀበልም ማለቱ ሐሰት ነው ሲል የፍርድ ቤቱ ምክትል ፕሬዚዳንት አስተባበሉ። አንድ የክስ መዝገብ ለመክፈትም የፍርድ ቤቱ ፕሬዚዳንት ወይም የሌላ የማንም ኃላፊ ፈቃድ መጠየቅ እንደማያስፈልግ ተናግረዋል። መለስካቸው አመሀ ዝርዝሩን ለመጽሔት ያቀርበዋል። የኢትዮጵያ መንግስት ባለፉት ጥቂት ቀናት በወሰደው እርምጃ አንድ ሚኒስትር ምክትላቸውንና ሌሎች ኃላፊዎችም በሙስና ተጠርጥረው ታስረዋል። በቁጥጥር ስር የዋሉት በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር አቶ መላኩ ፋንታና ምክትላቸው አቶ ገብረዋህድ ወልደ ጊዮርጊስ ሲሆኑ ሌሎች በታች ኃላፊዎችና ታዋቂ ነጋዴዎች እንዲሁም ተራ ሰራተኞችም እንደሚገኙበት ታውቋል። የቃሊቲ ጉምሩክ ኃላፊ አቶ አስመላሽ ወልደ ማርያም፣ የተወረሱ ንብረቶች አስተዳደር ቡድን መሪ አቶ ጥሩነህ በርታ፣ የናዝሬት ጉምሩክ ኃላፊ አቶ አሞኝ ታገለ አሉበት። ከታዋቂ ንግድ ድርጅቶች ባለቤቶች የኢንተርኮንቲኔንታል ሆቴል ባለቤት አቶ ስማቸው ከበደ የኬክ ትሬዲንግ ባለቤት አቶ ከተማ ከበደ የነጻ ትሬዲንግ ኩባንያ አቶ ነጋ ገብረ እግዚአብሔር እና ባለሀብቱ አቶ ምህረተአብ አብርሃ በቁጥጥር ስር ከዋሉት ውስጥ መሆናቸው ተዘግቧል የዚህ ዝርዝር በዕለቱ አብይ ርዕሳችን ላይ ይዘገብበታል። የኢትዮጵያ ፍትህ ሚኒስቴር አቶ ብርሃን ኃይሉ ካለፈው አርብ ግንቦት ሁለት ቀን ጀምሮ ከኃላፊነታቸው ተነስተዋል። ሚኒስትሩ አቶ ብርሃን ከስልጣናቸው እንዲነሱ የተደረጉት ጠቅላይ ሚኒስትሩ አቶ ኃይለ ማርያም ደሳለኝ በፊርማቸው በጻፉ ደብዳቤ መሆኑን የአሜሪካ ድምፅ አረጋግጧል። ለአቶ ብርሃን መባረር መንግሥት እስካሁን የሰጠው ምክንያት የለም። እስክንድር ፍሬው በዚህ በዚህም ላይ ዘገባ አለው። የፍትህ ሚኒስትር ሆነው ሲያገለግሉ የቆዩት አቶ ብርሃን ኃይሉ ከዚህ በፊትም የማስታወቂያ ሚኒስትር እንደዚሁም የኢትዮጵያ ሬዲዮና ቴሌቪዥን ድርጅት ዋና ስራ አስኪያጅ ነበሩ። ከኢህአዴግ አባል ድርጅቶች አንዱ በሆነው በብሔረ አማራ ዲሞክራሲያዊ ንቅናቄም እስከ ቅርብ ጊዜ ድረስ የስራ አስፈጻሚ ኮሚቴ አባል ሆነው አገልግለዋል። በቅርቡ በባህር ዳር በተካሄደው የስራ አስፈጻሚ ኮሚቴ ምርጫ ግን በድጋሚ አልተካተቱም። ይልቁን በኢህአዴግ የመተካካት መርህ መሰረት ተሰናብተው የነበሩት አቶ አዲሱ ለገሰ በድጋሚ ወደ ስራ አስፈጻሚ ኮሚቴ መምጣታቸው ይታወሳል። አቶ ብርሃን ኃይሉ ከፍትህ ሚኒስትርነት ኃላፊነታቸው የተነሱት በጠቅላይ ሚኒስትር ኃይለ ማርያም ደሳሌ በተፈረመ ደብዳቤ መሆኑን በጠቅላይ ሚኒስትር ጽህፈት ቤት የፐብሊሲቲ ጉዳዮች ሚኒስትር ዴታ አቶ ጌታቸው ረዳ በስልክ ገልጸውልኛል። አቶ ብርሃን እስካሁን ላደረጉት አስተዋጽኦ፣ ያመሰገኑት ጠቅላይ ሚኒስትር ኃይለ ማርያም ካለፈው አርብ ጀምሮ ግን ከኃላፊነታቸው የተነሱ መሆናቸውን በደብዳቤው መጥቀሳቸውን አቶ ጌታቸው አስረድተዋል። ሚኒስትሩ ለምን ከኃላፊነት እንደተነሱ ግን በደብዳቤው አልተጠቀሰም። በቂ ጊዜ እንዳገኙ ለቃለ ምልልስ ዝግጁ እንደሚሆኑ ሚኒስትር ዴታው አቶ ጌታቸው ተናግረዋል። ጉዳዩ ላይ አስተያየት የሰጡኝ በኢትዮጵያ ፓርላማ ብቸኛው የተቃዋሚ ተወካይ አቶ ግርማ ሰይፉ ግን የመንግስት አሰራር ግልጽነት እንደሚጎለው ተችተዋል። ት ሚኒስትሩን በምን ጉዳይ እንዳነሷቸው ዝርዝር አይሰጥም። ኢህአዴግ በኩል ያለው አንድን ባለስልጣን ከስልጣኑ ስታነሳው ይህን ይህንን ስላደረገ ነው ተብሎ በተጠያቂነት መንፈስ አይደለም የሚነሳው። ምናልባትም የአፈጻጸም ጉድለት ፈጽሞ ያደረጋቸው ነገሮች እንደተጠበቁ ሆነ እሱ የምስጥር የጓዳ ጉዳይ ሆኖ ነው። ህዝቡ ይህንን ሳያውቅ እነዚህ ሰዎች ቢነሱ ለህዝቡ ትርጉም የለውም። የሚቀጥለውም የፍትህ ሚኒስትሩ አቶ ብርሃን ሀይሉ የሚኒስቴር መስሪያ ቤታቸውን የዘጠኝ ወራት የስራ አፈጻጸም ሪፖርት ባለፈው ሀሙስ ለተወካዮች ምክር ቤት ያቀረቡ ሲሆን የጠቅላይ ሚኒስትሩ ደብዳቤ የደረሳቸው አርብ ዕለት ነው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው በሊቢያው ቤንጋዚ በስተ ምስራቅ ከሚገኝ ሆስፒታል ውጭ የደረሰ የመኪና ውስጥ ቦምብ ፍንዳታ ቢያንስ ዘጠኝ ሰዎች መግደሉን ባለሥልጣናት አስታውቀዋል። የሊቢያ ባለሥልጣናት እንዳስታወቁት ከሆስፒታሉ ቀጥሎ ባለው የማቆሚያ ስፍራ በነበረው መኪና ላይ በተጠመደውና ዛሬ ሰኞ በፈነዳው ቦምብ ሌሎች ወደ 12 ያህል ሰዎችም ቆስለዋል። አደጋውን በተመለከተ ከባለሥልጣናቱ የተሰጠ ተጨማሪ ማብራሪያ የለም። ሊቢያ ከቀድሞ መሪዋ ሞሐመር ጋዳፊ በኋላ የተተኩት ባለስልጣናት ኃይላቸውን ለማጠናከር ከአማጽያን ጋር ትንቅንቅ በያዙበት በአሁኑ ወቅት ተከታታይ ጥቃቶችንና አመጾችን ማስተናገዷ የሚታወቅ ነው። ለምሳሌ ያክል ባለፈው አርብ ከቤንጋዚ ውጭ በሚገኙ ሁለት ፖሊስ ጣቢያዎች ላይ የቦምብ ፍንዳታዎች ደርሰው ነበር። በሕይወት ላይ ምንም ጉዳት እንዳልደረሰ ግን ታውቋል። የሶሪያ መንግስት ወታደሮች ተቃዋሚ ተዋጊዎችን ከአንዲት ደቡባዊ ከተማ ማስለቀቃቸውን አንድ የሰብአዊ መብት ተከራካሪ ቡድን አስታወቀ። ደቡባዊቷ ከተማ ዋና ከተማዋ እንደማስቆን ደማስቆን ከዮርዳኖስ ጋር የምታገናኝ ስትራቴጂካዊ እንደነበረችም ታውቋል። ዋና ቢሮው ሎንዶን ውስጥ የሆነው ይኸው የመብት ተከራካሪ ቡድን እንዳስታወቀው የፕሬዚዳንት ባሽር አልአሳድ ታማኝ ወታደሮች ዛሬ የሰኞ ነው ደቡባዊቷን ኪርቤት ጋዛልን ከተማ በቁጥጥር ስር የዋሉት የሶሪያ መንግስት ሰሞኑን ሽምቅ ተዋጊዎች ይዘዋት የነበረችውን የደቡባዊ ዳራ ክፍለ ግዛት መልሶ ለማስለቀቅ ጥቃት ሲያካሄድ እንደነበርም ታውቋል። ሽምቅ ተዋጊዎቹ በበኩላቸው የፕሬዚዳንት ባሽር አላሳድ ተቃዋሚዎች ከዮርዳኖስ የሚመጣላቸው እርዳታ ለማግኘት ይችሉ ዘንድ ይችኑ የዳራ ክፍለ ግዛት ለመቆጣጠር ጥረት ላይ እንደነበሩ ተመልክቷል። በሌላ ዜና ደግሞ የቱርኩ ባለስልጣናት ከሶሪያ ጋር በምትዋሰነው የድንበር ከተማ በደረሰ የመኪና ውስጥ ቦምብ ፍንዳታ የሞቱ ሁለት ተጨማሪ ሰዎች አስክሬን ዩክሬን ማግኘታቸው ተሰማ። ባለፈው ቅዳሜ በደረሰው በዚህ ፍንዳታ የሞተው ሰው ቁጥር ወደ አርባ ስምንት ከፍ ማለቱም ተገልጧል። ዛሬ ሰኞ ዋሽንግተን ውስጥ የሚገናኙት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ እና የብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሩን ውይይት በሶሪያ ወቅታዊ ሁኔታ ላይ እንደሚያነጣጠር ተገለጠ። የሚስተር ካሜሩን የዋሽንግተን ጉብኝት የሶሪያው ጦርነት የሚያበቃበት ሁኔታ ለመነጋገር ባለፈው አርብ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር መገናኘታቸውን ተከትሎ የመጣ መሆኑም ታውቋል። ዩናይትድ ስቴትስና ሩሲያ የሶሪያ ፕሬዚደንት በሺር አልአሳድን እና የእርሳቸውን አገዛዝ ለመጣል የሚታገለውን ሽምቅ ተዋጊ ቡድን ወደ ሰላም ድርድር ሊያመጣ የሚችል አንድ ዓለም አቀፍ ጉባኤ ጄኔቫ ላይ ለማድረግ ያስቡ መሆናቸውም ተገልጧል። የሶሪያ መንግስት እስካሁን የሰጠው መልስ የለም። ሽምቅ ተዋጊው ቡድን ግን ሚስተር አሳድን ስልጣን ላይ የሚያቆይ ምንም አይነት ድርድር ውስጥ አልገባም ብሏል። ሚስተር ኦባማ ና ሚስተር ካሜሩን በመጪው ወር ሰሜናዊ አይርላንድ ውስጥ ስለሚካሄደው የጂ 8 የባለጸጋ አገሮች ጉባኤ እንደሚወያዩም የዋይት ሀውስ ቤተ መንግስት ባለስልጣናት አመልክተዋል። ሚስተር ካሜሩን በዛሬ ዕለት ከኤፍቢአይ ባለስልጣናት ጋር እንደሚገናኙና ወደ ቦስተንም ብቅ ብለው ዩናይትድ ስቴትስ በዚያ ለደረሰው ጥቃት ከወሰደችው እርምጃ አገራቸው ምን ልትማር እንደምትችል ይረዳሉም ተብሏል። የእንግሊዙ ባለሥልጣናት የሶስት ቀን የዩናይትድ ስቴትስ ጉብኝት በኒውዮርክ ጉዞ የሚጠናቀቅ ሲሆን ሚስተር ኦባማ ድጋሜ ከተመረጡ ወዲህ ሚስተር ካሜሩን የመጀመሪያው የዩናይትድ ስቴትስ ጎብኚ መሆናቸው ነው። ቀጣዩ የፓኪስታን ጠቅላይ ሚኒስትር ይሆናሉ የተባሉት የወግ አጥባቂው ፓርቲ መሪ ከዩናይትድ ስቴትስ ጋር ግንኙነት ለመስረት እቅድ እንዳላቸው አመልክተው፣ ዋሽንግተን ግን በሰው አልባ አውሮፕላን የምታካሄደውን ጥቃት ልታስብበት ይገባል ማለታቸውም ተሰምተዋል። ነዋዝ ሸሪፍ የቅዳሜ ዕለታው ምክር ቤታዊ ምርጫ በኦፊሴል ይፋ ከመሆኑ አስቀድሞ ነው ዛሬ ሰኞ ለጋዜጠኞች ይህን መግለጫ የሰጡት። የቀድሞ የፓኪስታን ጠቅላይ ሚኒስትር ነዋዝ ሸሪፍ ወግ አጥባቂ ፓርቲ በእስካሁኑ ድምጽ ቆጠራ ሊያሸንፍ እንደሚችል ጉልህ ምልክቶች መታየታቸው ተመልክቷል። ኦፊሴላዊ የምርጫ ውጤት ይፋ ባይሆንም ታዲያ የሚስተር ሸሪፍ ሙስሊም ሊግ ፓርቲ ምናልባትም የተወሰኑ መቀመጫዎችን ካሸነፈ የግል ተወዳዳሪዎች ጋር በመሆን መንግስት ለመመስረት የሚያስችል በቂ መቀመጫዎች አግኝቷል ሲል መንግስታዊ ቴሌቪዥን ዘግቧል። ቁጠራው ሲያበቃም የሚስተር ሸሪፍ ፓርቲ ከ272ቱ የምክር ቤቱ መቀመጫዎች አብዛኞቹን ያገኙ ይሆናል ተብሏል። በመጨረሻም ባለፈው ወር ባንግላዴሽ ውስጥ ከተደረመሰውና 1127 ሰዎች ከሞቱበት የጨርቃ ፋብሪካ ፍርስራሽ ውስጥ በሕይወት የተረፉ እንዳሉ የሚደረገው ፍለጋ ሊያበቃ መሆኑን ባለሥልጣናቱ ገለጡ። አንድ የጦር ኃይሎቹ ጀኔራል እንዳስታወቁት ያለ ማቋረጥ ለሳምንታት የዘለቀው ፍለጋ ነገ ማክሰኞ ያበቃል። ባለፈው አርብ የአስቸኳይ ጊዜ ሰራተኞቹ ባካሄዱት ፍለጋ ለ17 ቀናት ተቀብሮ የቆየ የአንዲስ ሴት አስክሬን ማግኘታቸውን ታውቋል። ከፋብሪካው መደረመስ ጋራ በተነሳ የሚካሄደው ተቃውሞ እንዲረግብ መንግስት ለወዛደሮቹ የደሞዝ ጭማሪ ለማድረግ ማቀዱን ትናንት እሁድ ይፋ ተደርጓል። ከዚሁ ጋራ ከዚሁ አደጋ ጋር በተያያዘም ባለስልጣናቱ እስካሁን ወደ ዘጠኝ ሰዎችን በቁጥጥር ስር አውለዋል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ክበድና አዲሱ አበበ እንዲሁም የፕሮግራም መሪው፣ አድማጮች ባያዩኝም፣ አሉላ ማረም አለብኝ። ቴሌ ላይ እንደፍየ ነበር። ቴሌ ቅድም የኦሮምኛውን ጨርሶግግር ላይ ነበር ስላየሁት አይኔ ላይ እሱ ነበር ያለው። ኦታ ቸርኖ ነው። የቴክኒክ መሀንዲሳችን ደግሞ ቫስኮ ቫለሪ ነው። አሁን በቀጥታ ወደ ቀዳሚ የዕለቱ አብይ ርዕስ የኢትዮጵያ መንግስት ባለፉት ጥቂት ቀናት በወሰደው እርምጃ አንድ ሚኒስትር ምክትላቸውና ሌሎች ኃላፊዎች በሙስና ተጠርጥረው ታስረዋል። በቁጥጥር ስር የዋሉት በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር አቶ መላኩ ፋንታና ምክትላቸው አቶ ገብረአዋድ ወልደ ጊዮርጊስ እንዲሁም ሌሎች ኃላፊዎችና ታዋቂ ነጋዴዎች ናቸው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ለእለቱ አቢይ ርዕስ እንዲያዘጋጅቶታል። እርምጃው ረጅም ዓመታት ካገለገሉ ሚኒስትሮች እስከ በታች ኃላፊዎች ከታዋቂ ነጋዴዎች እስከ ተራ ሰራተኞች የተካተቱበት በቁጥጥር ስር የሚዋሉበት ነው። ድንገት በመገናኛ ብዙሀን ይፋ ሲደረግም መረጃው የብዙዎችን ትኩረት ስቧል። በሚኒስትር ማዕረግ የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታ በዚህና በሌሎችም የመንግስት ኃላፊነቶች ረዘም ላለ ጊዜ ቆይተዋል። ከምክትሎቻቸው አንዱ አቶ ገብረዋድ ወልደ ጊዮርጊስም አጭር ለማይባል ጊዜ በዚሁ ኃላፊነት ሰርተዋል። ባለፈው ሳምንት መጨረሻ በቁጥጥር ስር የዋሉት እነዚህና ሌሎች ዚህ መስሪያ ቤት የስራ ኃላፊዎች ናቸው። የቃሊቲ ጉምሩክ ኃላፊ አቶ አስመላሽ ወልደ ማርያም፣ የተወረሱ ንብረቶች አስተዳደር ቡድን መሪ አቶ ጥሩነህ በርታ፣ የናዝሬት ጉምሩክ ኃላፊ አቶ አሞኝ ታገለና ሌሎች የሚገኙባቸዋል። በቁጥጥር ስር ከዋሉት ታዋቂ ነጋዴዎች መካከልም የኢንተርኮንቲኔንታል ሆቴል ባለቤት አቶ ስማቸው ከበደ፣ የኬኬ ትሬዲንግ ባለቤት አቶ ከተማ ከበደ፣ የነፃ ትሬዲንግ ኩባንያ ባለቤት አቶ ነጋ ገብረ እግዚአብሔርና ባለሀብቱ አቶ ምህረት አባብርሃ ይጠቀሳሉ። በቁጥጥር ስር ከዋሉት ተጠርጣሪዎች መካከል በአንዳንዶቹ መኖሪያ ቤት ከፍተኛ መጠን ያለው የኢትዮጵያና የውጭ ሀገራት ገንዘብ መገኘቱም በመንግስት የመገናኛ ብዙሀን ተጠቅሷል። የገቢዎችና ጉምሩክ ባለስልጣን ምክትል ዋና ዳይሬክተር የአቶ ገብረዋህድ ወልደ ጊዮርጊስ ባለቤት የሆኑት ኮሎኔል ሃይማኖት ተስፋይ ደግሞ ተያያዥ የሆኑ ሰነዶችን ሲያሸሹ በመገኘታቸው ትናንት በቁጥጥር ስር መዋላቸው ተመልክቷል። በባለስልጣናቱና ነጋዴዎቹ ላይ መቼና በምን መንገድ ክትትል እንደተደረገ ዝርዝር መግለጫ አልተሰጠም። በትናንትና እለት መደበኛ ስብሰባውን ማጠናቀቁ የተገለጸው የኢህአዴግ ምክር ስራ አስፈጻሚ ኮሚቴም በጉዳዩ ላይ ስለመነጋገሩ የታወቀ ነገር የለም። ቢያንስ በመንግስት የመገናኛ ብዙሀን የቀረበው ዘገባ ይህንን አላመለከተም። ቪኦኤ ያነጋገራቸው በኢትዮጵያ ፓርላማ የህዝብ ተወካዮች ምክር ቤት ብቸኛው የተቃዋሚ ተወካይ አቶ ግርማ ሰይፉ ግን እርምጃው በዚሁ ኮሚቴ ደረጃ የተወሰደ እንደሆነ ይገምታሉ። ምንም ጥርጥር የሌለው ግን የኢህአዲግ ስራ አስፈጻሚ ነው ብዬ አምናለሁ። የኢህአዲግ ስራ አስፈጻሚ የሚሆነው የኢህአዲግ ስራ አስፈጻሚ ኤክስኪዩቲቭን የሚመራው ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ በሚቀርቡለት መረጃዎች መሰረት እርምጃዎቹን እንዲወሰድ ትእዛዝ መስጠት ነው የሚጠበቅበት እንጂ ዝም ብሎ በጭፍን ስልክ እየደወለ የሚያባረርበት መኖር የለበትም። ምክንያቱም የጋራ አመራር መኖር አለበት። ያንን የጋራ አመራር ተመልክቶ እርምጃዎችን የመውሰድ ስልጣን ያለው ጠቅላይ ሚኒስትር መሆን አለበት። በኢትዮጵያ ከፍተኛ የመንግስት ባለስልጣናት በሙስና ተጠርጥረው ሲታሰሩ የመጀመሪያው አይደለም። ከ12 ዓመታት በፊት የዚያን ጊዜው የኢህአዴግና የመንግስት ከፍተኛ ባለስልጣን አቶ ስዬ አብርሃ በተመሳሳይ ክስ በቁጥጥር ስር መዋላቸው ይታወሳል። ለእርሳቸው መታሰር ምክንያቱ በህወሓት ውስጥ ጥሮ በነበረው ክፍፍል ከዚያን ጊዜው ጠቅላይ ሚኒስትር በተቃራኒ ጎራ መሰለፋቸው እንደሆነ የሚናገሩ ወገኖች አልጠፉም። የኢትዮጵያን መንግስት ጨምሮ ሌሎች ወገኖች በዚህ ሀሳብ አይስማሙም። የሰሞኑን ሁኔታም ከዚያን ጊዜው ጋር ለማመሳሰል የሞከሩ አስተያየት ሰጪዎች አሉ። በኢህአዴግ ውስጥ ባሉ አባል ፓርቲዎች አሊያም በግለሰቦች መካከል ያለ ልዩነት ለሰሞኑ እርምጃዎች ምክንያት ይሆን ወይ ሲሉ ይጠይቃሉ። የፓርላማው አባል አቶ ግርማ ሰይፉ ግን ምላሻቸው አሉታዊ ነው። እንደዚህ ያለ ነገር ሊያደርግ የሚችል የተለየ የቡድኖች ፍክቻ ሊያስተናግድ የሚችል ፖይንት ላይ አይደለም። አሁን ያሉት እንዳሁም እንደሱ አይነት ነገር ካላቸው ይጠባበቁና ትንሽ ይቆዩ ነበር። የሽኩቻቸው የስምምነት ፖይንት ነው ብዬ ነው የማስበው። እንደውም ውሳኔዎቹ በፓርቲዎች መካከል በአራቱ የኢህአዴግ አባል ፓርቲዎች መካከል የስምምነት ምንጭ ነው ብለው ያስባል። እንደሱ ነው የማስበው። ልዩነት አይታየኝም። ተጠርጣሪዎቹ ዛሬ ለመጀመሪያ ጊዜ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ቀርበዋል። ዋና ዳይሬክተሩን አቶ መላኩ ፋንታን ጨምሮም ከጸረ ሙስና ኮሚሽን መርማሪዎች ጋር የግራና ቀኝ ክርክር አድርገዋል። ዋናው የክስ ሂደት ባለመጀመሩ ግን ዝርዝር ጉዳዮች አልታዩም። የተጠርጣሪዎቹ ቁጥርም በመንግስት የመገናኛ ብዙሃን ሲገለጽ ከነበረው 14 ወደ 24 ማደጉን በዛሬው ሂደት ለማወቅ ተችሏል። ጉዳያቸው እየታየ ያለውም በሶስት መዝገቦች ተከፍሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ